ዶክተር ሽመልስ በዚህ ጊዜና በዚህ ሰዓት የሚታዩት ይበልጡን የፖለቲካ ቃና ያላቸው አንዳንዴም የተወሰነ ቡድንም ፍላጎት ለማሳካት የሚደረጉ መሆናቸው በራሱ ችግር ላይ ሆን ይችላል። ከሌሎች ፍላጎቶች ጋር የሚጋጩበት አንዳንዴም መሰረታቸው ተጨባጭ እውነታዎች በመሆን ፋንታ የሰዎች ፍላጎት እንደ እውነታ የሚቀርቡበት አለና፣ እንዲህ ያለ የተሳከሩ ሁኔታዎችን ለማጥራት በጥናት መሰረት ባላቸው ጭብጦች ላይ የተመረኮዙ መረጃዎች እርስዎ አሁን እንዳቀረባቸው አይነት ጥናቶች ላጥቂዎች ብቻ ሳይሆን ለህብረተሰብ የሚቀርቡበት ሁኔታ ላይ እንነጋገር። የመገናኛ ብዙሃን ፋይዳ እንዳለ ነው። ዛሬ እንደምናደርገው ውይይት ያለ በምን መልኩ መረጃዎች የብዙ መሆን ይችላሉ? እንዴት ይመለከቱታል? ይህን ጠቅላላ ሁ አሁን ስንነጋገር ሁለት ነገሮች ናቸው እየታየ ምንድን ነው አንደኛው ታሪክ፣ በአሁኑ ጊዜ ደግሞ ከተማ ላይ ትልቅ የመታገያ ትልቅ ክርክር የሚካሄድባቸው መድረኮች መድረኮች ሆነው በታሪክ ላይ ለረጅም ጊዜ ክርክር ሲደረግ ነበር። በኢትዮጵያ ታሪክ ላይ ብዙ መግባባት እንዳለ ሁሉ እንደገና ደግሞ ከፍተኛ የሆነ ያለ መግባባት በኢትዮጵያ ታሪክ ትንተና ላይ ብቻ ሳይሆን በኢትዮጵያ ውስጥ በተፈጸሙ የታሪክ ሂደቶች ላይ ያለ መግባባት አለና ታሪክ እንደ መታገያ መድረክ ሆኖ ያገለግላል። አሁንም እየሆነ ያለው እሱ ነው። እንደገና ደግሞ ባለፉት የተወሰኑ ዓመታቶች ውስጥ አዲስ አበባ ከተማ ሌላው ዋናው ትግል የሚካሄድበት መድረክ ሆኖ ወጥቷል። እና ያ ትግል የሚካሄደው በአንድ በኩል መንግስት አለ፣ በሌላ በኩል ደግሞ መንግስት የፈጠረውን ራዕይ የማይቀበል ክፍል አለ። ስለዚህ ስቴት የምንለው አለ፣ ከዛ ከስቴት ውጭ የሆነው ክፍል አለ። የተለያየ ቅርንጫፍ አሉ። ትግሉ በሌላ በኩል ደግሞ ራሷ በከተማዋ ማንነት ላይ፣ የከተማ ማንነት ምንድን ነው? አዲስ አበባ ማለት ምን ማለት ነው? ከሚለው ጀምሮ ማንነት ብቻ ሳይሆን ባለቤትነት ነው፣ ጨምሮ የማን ነው ከተማው የማናት አዲስ አበባ በሚለው ጉዳዮች ላይ ትልቅ ትግል እየተካሄደ ነው ያለውና እነኚህ ሁለት እንግዲህ የትግል አውድማ የሆኑ ነገሮች ናቸው። የኢትዮጵያ ታሪክና የኢትዮጵያ ዋና ከተማ የምንለው አዲስ አበባ ምንድን ነው አሁን የሚያስፈልገው ክርክሩ መካሄዱ መልካም ነው። ምክንያቱም የተደበቀ የማይገለጥ ነገር የለምና መውጣቱ አይቀርምና ሲወጣ ግን እንዴት ይወጣል ነው ለምሳሌ የመነጋገሪያ መድረኮች አሉን ወይ ነው አሁን አብዛኛው ስለ አዲስ አበባ ክርክር እየተካሄደ ያለው የሶሻል ሚዲያ በምንለው ላይ ነውና፣ ብዙ ምን ታለልም ማለት ነው እንጂ መጻፉን አልፈለኩም። ለምንድን ነው ያልፈለኩት? እዛ ላይ የሚጻፉት ነገሮች መጥፎ ነው አይደለም፣ ግን ምንድነው ብዙ ጊዜ እንደዚህ አይነት በጣም ውስብስብ የሆኑ የታሪክ ጉዳዮች ይቀለበሳሉ። ተቀልብሰው ነውና፣ እያንዳንዱ ሰው ከራሱ መንገድ ነው የሚጽፈው። እኛ በታሪክ ሙያውስ ምንድነው የምንለው የለ እኔ መርጦ ማስታወስ መርጦ መርሳት የሚባል ነገር አለና የተወሰኑ ነገሮች እየተመረጡ ይወጣሉ። የተወሰኑ ነገሮች እየተመረጡ ይረሳሉ። ከዋናው ሐሳብ ባፈነገጠ መልኩ ባፈነገጠ መልኩ እና የራስን ፍላጎት ለማስፈጸም ነው እና እንደዛ የወጡ የሚጻፉ ነገሮች ናቸው እና ጎዶሎ ነው የሚሆኑት ብዙ ጊዜ ጎዶሎ እውነታዎች ይሆናሉ። እውነት ምንም የላቸውም ለማለት አይደለም። እውነታ ያላቸው የሚነሱ ጥያቄዎች ሌጅትሜት፣ ትክክለኛ፣ ተገቢ ጥያቄዎች ሆነው ችግሩ ምንድነው? እንዴት ነው እነዚህ ነገሮች ምን መርጠው መረጃዎችን ስንመርጥ ማንፈልጋቸው መረጃዎችን አንጠቀምም፣ ምንፈልጋቸውን ብቻ ነቅሰን እናወጣለን። አንደኛ እሱ ነው። ስለዚህ ነው ይሄ ሴሌክቲቭ ሪሜምበሪንግ የሚባለው እና ሴሌክቲቭ ፎርጌቲንግ ሁለት፣ እናስታውሳለን፣ እንረሳለን። እስኪ እናስታውስ ወደ ምናስታውሰው ትልቅ ነገር እንሂድ ወይም የብዙዎች ጋራ የሆነ በተጨባጭ መረጃ ላይ ወደ አተኮረው እንሂድና የሰሞኑን ግራ መጋባት ጭምር የፈጠረ ሁኔታ እናያለን። አዲስ አበባን ተንተርሶ ነው። በቀደሙት ሁለት ዓመታት ውስጥ በኦሮሚያ ክልል ከፍተኛ ሕዝባዊ እንቅስቃሴ ነበር። አንዱ የዚህ ሕዝባዊ እንቅስቃሴ መነሻ የአዲስ አበባ ከተማ መስፋፋት በሚል እቅድ አቅራቢያው የሚገኙ መንደሮች የገበሬ አካባቢዎችን ጥቅማቸውን የሚያስነካ ገበሬዎችን ከእርሻ መሬታቸው የሚያፈናቅል ለዘላቂ ጉዳት የሚዳረጋቸው በጣም ብዙ የተጻፈበት በመገናኛ ብዙሃንም የተዘገበበት ነው። በመንግስት በኩል ግን ያን ሁኔታ ለማሻሻል የሚደረጉ እርምጃዎች እንደሚወሰዱ ያም መጀመሪያ የተያዘው እቅድ እንደቀረ ይህን ነገር እንጂ አግባቢ ሁኔታ ላይ አልተደረሰም። ከዛ በኋላም የተፈጠሩት ሁኔታዎች ለብዙዎች ህልፈት ሁሉ አብቅተዋል። በጎንደር ሌላ ህዝባዊ እንቅስቃሴ የተከተለ መንግስት የኦሮሚያ መንግስት ይመስለኛል ይህን መግለጫ ያወጣው ያን ጥያቄ ለመመለስ ጭምር በሚመስል የአዲስ አበባን ከተማ የሚመለከት የኦሮሚያን ልዩ ጥቅም ማስጠበቅ የሚል ጉዳይ ወጥቶ እያነጋገረ ነው ወጣለት ከሚባለው ማህበረሰብ የወጡ ወገኖች ጭምር ያልተቀበሉት ወይም ከፍተኛ ተቃውሞ ያቀረቡበት ነው። እስኪ መንፈሱን መጀመሪያ ባጭሩ እንረዳ። እርሶ እንደተረዱት እኔ እንደተረዳሁት እንግዲህ ተንከባሎ የመጣ ችግር ነው። በህገ መንግስቱ ላይ አንቀጽ አርባ ዘጠኝ ንዑስ አንቀጽ አምስት ላይ የአዲስ አበባ የወደፊት ሁኔታ፣ የኦሮሚያ ክልል በአዲስ አበባ ውስጥ የሚኖረው ጥቅም በዝርዝር እንደሚወሰን የሚናገር ክፍል አለ እና ያ ነገር እስካሁን ድረስ ግን አልተደረገም ነበረ እና የቆየ ችግር አለው ስለዚህ ህገ መንግስቱ ላይ ያለመውጣቱ ነገሮችን እንዳወሳሰበ ነው። አሁን በሚወጣበትም ጊዜ በተለይ በኦሮሚያ አካባቢ የተደረገው ትልቅ ተቃውሞ ሌጂትሜት የሆነ ተቃውሞ ነው። የሰው መሬት ያለአግባብ እየተወሰደ ካሳ እየተሰጠ ወይም እየተከለከለ የተባረረ ብዙ ገበሬ አለ እና ያንን መነሻ በማድረግ የተነሳ ህዝባዊ ያመፅ ነበር። ለዛ መልስ ይሆናል ተብሎ የተመለሰው መልስ ግን ማንንም ሳያረካ ነው ያበቃው። በዛ መልስ የረካ ህዝብ ያለ አይመስለኝ ምክንያቱም አንድ ህዝቡ የጠየቀው ጥያቄ እሱ ነው ወይ? ነው የኦሮሞ ፖለቲከኞች ለምሳሌ በሀገር ውስጥም ከሀገር ውስጥም ውጭ ያሉትም የሚናገሩት፣ መጀመሪያውን የኦሮሞ ህዝብ ጥያቄ እሱ ነበር ወይ? ያ ሁሉ ህዝብ ያለቅበት ምክንያቱ ይሄ ነው ወይ የሚል ነው እና እኛ ከጠየቅነው ውጭ እንደገና ደግሞ እኛ ከጠየቅነው ያነሰ መልስ ስለሆነ አንቀበለውም ነው። በሌላ በኩል ያለው ህዝብ ደግሞ የባለቤትነት ጉዳይ አስደንጋጭ የሆነበት ምክንያቱም አዲስ አበባ እንግዲህ የኢትዮጵያ ብሔራዊ ከተማ ነው፣ የሁሉም ህዝብ ማህበረሰብ መቀመጫ ነው፣ እንደ ኢትዮጵያ ምልክት ሆኖ ነው የተቀረጸው ተብሎ ነው የሚታወቀው። እና ያንን መሰረታዊ በሆነ መንገድ የሚንድ አድርጎ ነው የሚመለከተው እና ከሌላው ማህበረሰብ በኩል ትልቅ ተቃውሞ ፈጥሯል። እና መንግስት ይህንን እርምጃ ሲወስድ እነኚህ ነገሮች አይመጡም በሚል ነው ወይስ ይመጣሉ በሚል ታስቦ ነው የተወሰነው ነው። እንዴት እንደተወሰነ አናውቅም። እንዴም እኛ አይደለንም ያወጣ ነው መጀመሪያ ተብሎ ነበረ። ስለዚህ ተክዶ ነበረ። በኋላ የሰውን ስሜት ከተመለከቱ በኋላ የተወሰኑ ነገሮችን በማሻሻል የወጣ ህግ አለ። ግን ህጉ አጭር ህይወት ያለው ነው የሚመስለው። ምክንያቱም ገና ካሁኑ ብዙ ችግሮች ውስጥ ገብቷል። ስለዚህ በተወሳሰበ ችግር በተወሳሰበ መንገድ የተሰጠ መልስ ነው ማንንም ሳያስደስት ያለቀ እንዲያውም ለግጭት ወይም ደግሞ ላለመተማመን መንገድ የከፈተ ነው። እስኪ በባለቤትነት ይዞታ ላይ ለሚነሱ ጥያቄዎች አንድ መሰረታዊ ነገር መመልከትን ሞክር። አንድ ከተማ፣ አንድ አካባቢ፣ አንድ ክፍለ ግዛት የባለቤትነት ጥያቄ ሲመጣ ባለቤት ነኝ እኔ በባለቤትነት ቀዳሚ ተቀባይ ነኝ፣ ሌሎች እንደ እንግዶች የተቀበልኩ ነኝ የሚል ሀሳብ ለማንሳት ኬት ነው መጀመሪያ ያለበት? መቼ ነው የባለቤትነት ይዞታ የሚጀምረው? የዛሬ 50 ዓመት በዛ ቦታ ይዞታ ስር ያለ የዛሬ መቶ ዓመት ቁጥሩ በዝቶ የሚታይ አብዛኞቹ የኢትዮጵያን አካባቢዎች የሚመለከቱ ታሪኮች ብዙ ዘመናት ወደኋላ ይሄዳሉ። በተለይ የአፍሪካ ቀንድ ላይ ኢትዮጵያን ጨምሮ ፍልሰትን የሚመለከት የሰዎች እንቅስቃሴ በሚመለከት ጥናቶች አድርገዋልና እስኪ ብርሃን ይፈንጥቁ። እንግዲህ የአዲስ አበባ ከተማ ታሪክ የታሪክ ባለሙያ ሰው የሚያየው ትንሽ ለየት ይላል። በተለይ ፖለቲከኞቹ ከሚያዩበት መንገድ ይለያል። ታሪክ ሙያ እንግዲህ በተሻለ መጠን ወደ እውነታው ለመቅረብ ነው። ያቺ እውነታ የተባለችው ነገር በተወሰነ ደረጃ መድረስ መቻል ነው። ምክንያቱም እኛ ከዛ ድርጊቱ ከተፈጸመ በዘመን ራቅ ያለን ስለሆነ ሙሉ ሙሉ ፍጹም በሆነ መንገድ እናቆማለን። አዎ አንቺ እና የአዲስ አበባን ታሪክ ለምሳሌ ብናመጣ የአዲስ አበባ አካባቢውን ብናመጣ በኢትዮጵያ ታሪክ ውስጥ እንግዲህ ብዙ መመላለስ ያለበት አካባቢ ነው። ህዝብ በተለያየ አቅጣጫ፣ በተለያየ መንገድ ወደ ተለያየ ቦታ ሲዘዋወር የነበረበት ሲጋባ ሲጋመድ የነበረ ህዝብ ነው ያለው። እና ብዙ ጊዜ እንደውም አንድ ሰለመንድሬሳ የሚለው ነገር አለ በአያቶቻችን በኩል ያለፉትን ወንዶች አናቃቸውም ነው የሚለው። እና ያ ምንድን ነው የሚያሳየው? እርስ በእርሱ የተዋለደ የተወራረሰ ነው የተጋመደ ህዝብ ነው እና ብዙ ሰዎች አሁን ለምሳሌ ወደኋላ መቁጠር ቢጀምር ብዙ ነገር ነው የሚያገኙት። እያንዳንዳችን ወደ ኋላ ከሁለት ከሶስት ትውልድ በኋላ ወይም አንዳንድ በሁለት በሶስት ትውልድ ሊጀምር ይችላል እና የተለያየ ዝርያ ውስጥ ነው የምንገባው እና ድብልቅልቅ ያለ ነገር ነው ያለን እና ያ መጥፎ ነገር ሆኖ አይደለም። በንግድም በጋብቻም እና እንደዚህ ደግሞ ፍልሰት በተለይ ፍልሰት የዓለም ታሪክ የፍልሰት ታሪክ ነው፣ የዚህንም ሀገር ጨምሮ ማለት ነው። በፍልሰት የተመሰረተ ከተማ ነው። ስለዚህ ያ ረጅም ታሪክ ያለው አካባቢ ነው። በተለይ ይሄ ሸዋ የሚባለው አካባቢ የመካከለኛው መንግስት፣ በጣም ሲራ ሲንቀሳቀስበት የነበረው ትልልቆቹ ጦርነቶች ሁሉ ሲካሄዱበት የነበረው በተለይ ይሄ ከአመር ግራኝ ከሚባለው ኢትዮጵያዊ ነው የአረር አካባቢ መሪ ትልቁን ጦርነት የተካሄደው የሽምብራ ኩሬ የምንለው እዛ አካባቢ ነው። ስለዚህ በዛን ጊዜ የነበሩ ሬከርድስ ሜዲቨር ሬከርድስ ለምሳሌ የነ አጼ ዳዊት የነ አጼ ሰርዝ ድንግል አሁን በምንለው በአዲስ አበባ አካባቢ ነበሩ የሚል ጽሑፍ አለ ወደ አስራአምስተኛ ክፍለ ዘመን አስራስድስተኛ ክፍለ ዘመን ላይ እነኚህ ዶኪመንቶቹ የዜና መዋል የምንለዋለ ክሮኒክልስ አሉ አደለም? እዛ ላይ ቦታዎችን ይጠቅሳል። ብዙ ቦታዎች ነበሩ እና ይሄ እንግዲህ በተለያየ ቦታ ነው፣ አዲስ አበባ ብቻ ሳይሆን በተለያየ ሀገር አካባቢዎች ያው የነበሩ የሕዝብ አሰፋፈሮች ፍጥረታዊ በሆነ መንገድ ተቃይረዋል። ስለዚህ የባለቤትነት ጥያቄ እንግዲህ እነኝን ነገሮች ሁሉ አድሬስ ያደርጋል ያስገባል፣ ወይ አሁን ጥያቄ ያነሳል። እነኝን ጥያቄዎች ያነሳል እና አሁን አንዳንዶቹ የሶሻል ሚዲያ ላይ ስንመለከት ወደኋላ መታሰብ ከጀመረ እንግዲህ መቆም የለብንም ነው ማለት በአስራተኛ ክፍለ ዘመን ሳይሆን ወደ አስራ ሰባትም ወደ አስራ ስምንትም ወደ አስራ ስድስትም እንሄድና ቆም ነው እና ይሄ ነገር ያዋጣል ወይ ምንድን ነው ማድረግ ይሄ ነገር ያዋጣል ወይ የሚለውን የሰዓታችን ገዳቢነት እናቁም እንጂ ንግግሩ፣ ውይይቱ ገና መጀመሩ ነው። ዶክተር ሽመልስ ፖንሳ የታሪክ ተመራማሪ በኢትዮጵያ በከተሞች አሰፋፈርና በተለያዩ ተዛማች ጉዳዮች ላይ ያደረጓቸውን ጥናቶች መሰረት አድርገን የጀመርነው ሐሳብ፣ ሰፋ ባለውይይት ይቀጥላል። ለጊዜው አመሰግናለሁ። ለጊዜው አመሰግናለሁ።